ጤና ይስጥልኝ። እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የዕለተ አርብ መስከረም 22 2013 ዓ ም መርሃ ግብር ጀምሯል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እያስተናገድኳችሁ ዘልቃለሁ። በቅድሚያ ለዛሬ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ነገና ከነገ ወዲያ የሚከበረው የእሬቻ በዓል ታሪካዊ አመጣጥና ፋይዳው ዙሪያ ባለሙያ ጋብዘናል። የቃል ኪዳን ማሰሪያ ነው። የምረት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሚ ምልክት ነው። የምስጋና ምልክት ነው። የምርጃ ምልክት ነው። የማንነት መገለጫ ነው። አቶ ቸርነት ዋቅበያ ናቸው በዓሉን በተመለከተ የሚሉን አለ። በሌላ በኩል የትምህርት ሚኒስቴር አስፈላጊው የኮሮና ቫይረስ ጥንቃቄዎች በተሟሉበት ሁኔታ ትምህርት ቤቶች እንዲከፈቱ መፍቀዱን ተከትሎ የድሬዳዋ ከተማ አስተዳደር ትምህርት ቢሮ ትምህርት ለማስጀመር አራት አይነት አማራጮችን ሊጠቀም ማሰቡን አስታወቀ። ማክሰኞ፣ ሐሙስና ቅዳሜ ከአምስት እስከ ስምንት የማስተማር ለምን በፈረቃም ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው። የሰማችኋቸው የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድን ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አሁን ለአጫጭር ዜናዎች ከስምኞች የቆየ ጋር ትሆኑ ዘንድ እንጋብዛለን። አመሰግናለሁ ኤደን። በአዲስ አበባ የጋራ መኖሪያ ቤት እጣ የወጣላቸው የልማት ተነሽ አርሶ አደሮች ላይ በተደረገ ማጣራት ተገቢው ማስረጃ ያልተገኘባቸው አራት መቶ ስልሳ ሶስት ቤቶች መታገዳቸውን የአዲስ አበባ መስተዳድር አስታወቀ። ከሰ አራት ሺህ በላይ የጋራ መኖሪያ ቤቶች እጣ ለወጣላቸውና ለልማት ተነሽ አርሶ አደሮች መተላለፍ ጀምረዋል። ሃምሳ አንድ ሺ ሁለት መቶ ሃያ ዘጠኝ እጣ ያወጣላቸው እድለኞችና 22915 የልማት ተነሽ አርሶ አደሮች በይፋ መኖሪያ ቤቶቹን ተረክበዋል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርዓት ላይ የተገኙትና የቤት ባለቤት የሆኑት የልማት ተነሽ አርሶ አደሮች ለአመታት ሜዳ ተጥለው የነበሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። ለቤት እድለኞችና የልማት ተነሽ አርሶ አደሮች የሚደረገው የቁልፍ የካርታና የውል ርክክብ እስከ ጥቅምት 12 ድረስ እንደሚቀጥልም ተነግሯል። ዘገባውን የደረሰችን ፀሐይ ዳምጠውናት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሳቸውና ባለቤታቸው ኮሮና ቫይረስ እንደያዛቸው በምርመራ መረጋገጡን ዛሬ በትዊተር ገጻቸው አስታወቁ። ፕሬዝዳንቱ እሳቸውና ባለቤታቸው ቫይረሱ እንደተገኘባቸው ይፋ ያደረጉት በዋሽንግተን ሰዓት አቆጣጠር ከሌሊቱ ሰባት ሰዓት አካባቢ ሲሆን እኔና ቀዳማዊት እመቤት ኮቪድ-19 እንደያዘን ተረጋግጧል ካሁን ጀምረን እራሳችንን ለይተን በማቆየት የማገገም ሂደት እንጀምራለን ብለዋል ፕሬዚዳንቱ። ቫይረሱ የሚያስከትለው የኮቪድ-19 ሕመም ምልክቶች ይኑራቸው አይኑራቸው ለጊዜው በግልጽ የታወቀ ነገር የለም። ፕሬዚዳንቱ የሰባ ዓመት ሰው እንደመሆናቸውና በሰውነታቸውም ክብደት የተነሳ ኮቪድ-19 ሊጸናባቸው ከሚችሉ ሰዎች ውስጥ የሚፈረጁ ናቸው ተብሏል። ከፕሬዝዳንታዊ ምርጫ ተፎካካሪያቸው ከጆ ባይደን ጋር የሚያደርጉት ሁለተኛው ክርክር የታቀደው እንደ ኢዞፓ አቆጣጠር ለጥቅምት አስራ አምስት የነበረ ቢሆንም በቫይረሱ የተያዙት ፕሬዝዳንት መያዛቸውን ተከትሎ ራሳቸውን ለይተው ማቆየት ስላለባቸው ማንኛውንም ጉዞ ማድረግ አይችሉም። ፕሬዝዳንቱ በቫይረሱ መያዛቸውን ካሳወቁ ከ11 ደቂቃ በኋላ በዋይት ሀውስ ቤተ መንግስት የሚገኙት የፕሬዝዳንቱ ሐኪም ዶክተር ሾን ኮንሊ መግለጫ አውጥተዋል። ፕሬዚዳንቱና ሚላኒያ ቫይረሱ እንደተገኘባቸው ያረጋገጡት ዶክተሩ በአሁኑ ወቅት በደህና ሁኔታ ላይ ናቸው፣ በዋይት ሀውስ መኖሪያቸው ተወስነው ሊያገግሙ ታቅዷል ብለዋል። በዚሁ ወቅትም ስራቸውን ያለምንም እክል ማከናወናቸውን ይቀጥላሉ ብዬ እጠብቃለሁ ብለዋል ዶክተሩ። የአሜሪካ ምርጫ ሊደረግ አንድ ወር ገደማ በቀረበት ጊዜ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው በኮሮና ቫይረስ መያዛቸውን ተከትሎ የዓለም ባለስልጣናት ለፕሬዝዳንቱ መልእክታቸውን እያስተላለፉ ይገኛሉ። ምክትል ፕሬዝዳንት ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕና ለቀዳማዊት እመቤት ሚላኒያ ፍቅራችንን እንገልጻለን፣ እንጸልይላቸዋለን። በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንድታገግሙና ሙሉ ጤንነታችሁ እንዲመለስ እንጸልያለን እግዚአብሔር ፕሬዝዳንቱንና ቀዳማዊት እመቤትን ከነ ቤተሰባችሁ ይባርክ ብለዋል። በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪው የቀድሞ ምክትል ፕሬዝዳንት ጆ ባይደንም በትዊተር ገጻቸው እኔና ጂል ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን። ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነትም እንጸልያለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጨምሮ በርካታ የዓለም መሪዎችና ባለስልጣናትም የመልካም ጤና ምኞት መግለጫቸውን እያስተላለፉ ይገኛሉ። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ እና ባለቤታቸው በኮሮና ቫይረስ እንደተያዙ ይፋ ማድረጋቸውን ተከትሎ ሦስቱም የዩናይትድ ስቴትስ የአክሲዮን ገበያዎች ላይ የዋጋ ማሽቆልቆል ተፈጥሯል። በእስያና አውሮፓ የአክሲዮን ገበያዎች ላይም እንዲሁ የአክሲዮን ዋጋ መቀነሱ እየተዘገበ ነው። በመጨረሻም የኮሎምቢያ የህጻናት መብት ተሟጋች ሜርሊን ቬርጋራ ፕሬዝ የዚህን አመት የናንሰን የስደተኞች የላቀ ሽልማት አሸናፊ ሆነዋል። ሽልማቱ የተሰጣቸው ከሁለት አስርት አመታት በላይ በሺዎች የሚቆጠሩ ህጻናትን ከህገ ወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው። የሰብአዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስደናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ተቋም በየአመቱ የሚሰጥ ሽልማት መሆኑም ተነግሯል። የናንሰን ሽልማት በኖርዌይ ና ስዊስ መንግስታት ከሚለገሰው ከአንድ መቶ ሀምሳ ሺህ ዶላር ጥሬ ገንዘብ ጋር የሚሰጥ ሲሆን ተሸላሚዎቹ ለሮቶች የሚያገኙትን ገንዘብ በሽልማት ያበቋቸው በጎ ስራዎች የበለጠ ተክተው እንዲከናወኑበት ታሳቢ ተደርጎ የሚሰጥ መሆኑ ተዘግቧል። አድማጮች ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሂደል ልመልሳችሁ። ሸመኝሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቬ መደመጡን ይቀጥላል። ኤደን ገረሞ ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። እሬቻ በመባል የሚታወቀው የኦሮሞ ሕዝብ የምስጋና በዓል የፊታችን እሁድ ይከበራል። በበዓሉ ታሪካዊ አመጣጥና ፋይዳ ዙሪያ ጥቂት የሚያጫውቱን የታሪክና የባህል አዋቂ እንግዳ ለምሽቱ ይዘናል። አቶ ቸርነት ዋቆያ ይባላሉ። ሀብታሙ ስዩም የምናነጋገራቸው ከታሪካዊ አመጣጡ ይጀምራሉ። ይሄ እንግዲህ ተጽፎ የሚገኝ አለ ታዋቂው ሁማይዴኤ ጋዜጠኛ

የምስጋና የእምነት ነው። ጋይስንስም ደግሞ የሚታወቅ የምስጋና ቀን ነው። ምስጋና ለማን እንደ እግዚአብሔር ብቻ ነው የምስጋና ሰው ለአንድ አዝላክ ለዋቃ ነው ምስጋና የሚቀርበው። እና ይሄ በመጀመሪያ ይፋ ወይ መጣልን ያደረገ ነው። በመጀመሪያ ደረጃ በተለምደር ጋር የተያያዘ ነው። ምሳሌ ሐምሌ አምስት ቀን ሐምሌ አምስት ቀን ውሃ ይሞላል። ውሃ ይሞላል። ውሃ እኛ እኔ እንኳ ብቶ ል የባለበት አካባቢ ውሃ አባይ አባይ ውሃ ይሞላል። ወደ ማዶ ወደ ማዶ መሻገር ያቅዳል። አስራ ሁለት መልካዎች ናቸው ያሉ ስፖርት ማለት ነው። መልካ ማለት እነዚህ ውሃው ሲሾም ና እስከ አስራ ሁለት ድረስ ያለው ጨብ ነው የሚሉት ነው። ካሌንደር ያለፈው አመት መጨረሻ ማለት ነው። የመጀመሪያው ደግሞ አስራ ሶስት ነው። ሐምሌ አስራ ሶስት ሐምሌ አስራ ሶስት አስር ሳምንታት የመስቀል በዓል ሲቀር ነው። ሐምሌ አስር ቀን የሚሆነው ማለት ሐምሌ አስር ለምሳሌ ኩርነን የሚባል አለ አስር ማለት ነው አስር ሳምንት ማለት ነው። ለመስቀል የሚቀር መስቀል ሳይከበር ወላ ያን ሳ የሚባል አለ እሱ ሳይከበር ሬች ይወጣል። እንግዲህ አስሩ ሳምንት እያንዳንዱ መጠሪያትን አለው። ኩርና ሰልደን ሰዴት ቶኬ የሚባል ነው የሚወጣው። ቶኬ ሁለቱን አስራ ሰባት ማለት ነው አስራ ሰባት መስጠል ነው ሙለው አስራ ስምንት ጀምሮ እስከ ሀያ ሰባት ድረስ ነው የሚከበረው እርጃ። ይሄ እንግዲህ ከካለንደሩ ጋር በተያያዘ መልኩ ነው፣ ባህላዊ ነው። የሮሞ ህዝብ በዚህ አካባቢ በብዛት ይሄንም በዓል ያከብራል። ከጥንት ጀምሮ የሚከበር ነው። እኔም በህይወት ስ ካለው ድረስ ጥረት የሚከበር ነው። ይሄ የእሬቻ በዓል ሰዎች ምንን በማስመልከት ነው የሚያከብሩት? ይሄ በዓል በሚከበርበት ቀንስ ምን መልእክት ነው የሚያስተላልፉት? እሬቻ ራሱ የምስጋና በዓል ብቻ ሳይሆን ሬቻ መስዋዕት ነው። መስዋዕት ለምሳሌ እጫዋት ለምደም እጫዋት ማለት ነው። እሸዋ ምሳላ ያልሆኑ ማለት ነው። እነዚህ በመልካ ተወጥቶ ነው የሚሆነው። አንዱ ለምሳሌ ሬቻ የመገናኛ ምልክት ነው። ያክብሮት መገለጫም ነው። በዝብዝብ ሲታይም በእግዚአብሔር በክብርና ለሰው መልካም የሚያወት መገለጫ አይነት የሚውሉ የቃል ኪዳን ማሰሪያ ነው። የምረት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የሚልጃ ምልክት ነው። የማንነት መገለጫ ነው። ሬቻ ለሰላም ከምውል በስተቀር በምንም አይነት ልክሁ ነገር አይውልም። ኢሬቻ በዓል በሚከበርበት ጊዜ የሚደረጉ ልዩ ክንውኖች አሉ ወይ? የሚያከብረው ህዝብ በዋዜማውና በማግስቱ የሚያደርጋቸው ልዩ ክንውኖች አሉ ወይ? እንግዲህ ባህላዊ እንደመሆኑ መጠን በዓመት ደግሞ አንድ ጊዜ የሚከበር እንደመሆኑ መጠን እንደ መስቀል ሁሉ ይሄም አብሮ የሚከበር ስለሆነ ይዘጋጃል። በየቤቱ በየቤቱ ይዘጋጃል። የሚጠጣ ነገር አለ፣ የሚበላ ነገር አለ። ለምሳሌ በዚህ አካባቢ እንደ ጭንቦ ያሉ ለእንግዳና ለተፈጣሪ ሰው ብቻ የሚቀርቡ በዓመት በዓላት ውስጥ ይዘጋጃሉ። እርዳ አለ የተለያየ ነገር አለ በአካባቢ ማለት ነው። በሚከበርበት ጊዜ ለዚህ በዓል ሰው ተጠናክሮ አዘጋጅቶ ያለውን በአቅሙ ማለት ነው። ሴትም ሆነ ወንድ ሁሉም ሰው የሚሳተፍበት በዓል ስለሆነ የጋራ በዓል ነው። ትንሽ ትልቅ ሳይባል ሁሉም ሰው የሚያከብረው በዓል ነው። በመሪነት ግን እነዚህ አባገዳዎችና ሲቄዎች እነዚህ ናቸው። ክኑምን ይመሩት ማለት ነው ወደ ታወቀ ማዕከላዊ ሬሳ ቦታ ሲካሄድ ማለት እንደ ሆረ እርተዲ እና ሆረ ስሌ እንደዚህ ያሉት ነገሮች ማለት። ነገር ግን እዚህ በዚህ አካባቢም ያው ነው። አሁን ለምሳሌ እኔ ተወልጄ ያደኩበት ወዳ ብሉቅ አካባቢ ሬሳ ይከበራል። ሬሳ የሚከበረው በአስራ ስምንት ነው፣ በመስከረም አስራ ስምንት በዚህ አካባቢ። ለምንድ ነው ሬሳ የሚከበረው ቢባል አሁን ለምሳሌ ፈረስ፣ ፈረሰኛ በብዛት አለ። ያ ፈረሰኛ ዘሎ ማለት መቻሉን ነው። በዛ አካባቢ ለምሳሌ ወዳ ወዲ ማደው አለ ያ ቦታ ላይ ዘሎ ማለት መቻል ነው። አሁን ልጅ እንዴ የሚባል ቦታ አለ። ለምሳሌ እንደነዚህ ያለ ቦታ ወደ አስር ሺህ ወይ ወደ ሀያ ሺህ ጥረተኞች በአንድ የወጥጠው ያንን ያሳያል ትርኢት ማለት ነው። ይሄ ሁሉ አለ። በዓሉ በየትኛውን ቦታ የታወቀ ነው? በኦሮሞ አካባቢ አግሶም፣ በመጫ ኦሮሞ አካባቢ በብዛት ይታወቃል። አድማጮች ከአቶ ቸርነት ዋቆያ ጋር የነበረን ቆይታ በነገው ምሽት ሰፋ ብሎ ይደመጣል። አቶ ቸርነት ዋቆያን ከጋቢና ቪዮኤ ጋር ለነበራቸው ቆይታ እናመሰግናለን። አሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። የድሬዳዋ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር አራት አይነት አማራጮችን ሊጠቀም ማሰቡን አስታወቀ። የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድ በሰጡት ጋዜጣዊ መግለጫ የህጻናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን ብለዋል። አዲስ ቸኮል መግለጫውን ተከታትሎ ነበር። በኮቪድ-19 ምክንያት ባለፈው አመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የህዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስፈላጊውን ቅድመ ዝግጅት እያደረግኩ ነው ብሏል። የቢሮ ኃላፊ ወይዘሮ ሙሉካ ማመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ እውቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎች በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም የተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት እንዲጀምሩ እንደሚደረግ ነው ወይዘሮ ሙልካ ያስታወቁት። አራት አማራጮች ናቸው የተለዩት። በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያንን ክፍሎች ተጠቅመው መቀጠል የሚችል በፈረቃ መቀጠል የማይችል ደግሞ በአንድ ፈረቃ ብቻ፣ ድሮ በነበረው አሁን ገጠር ላይ አብዛኛው በአንድ ፈረቃ ነበር ድሮ የምንሰራው፣ በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ትምህርት ቤት ስንት ናቸው የሚሉ ሌላው አራተኛ አማራጭ በሳምንት ውስጥ ሶስት ቀን በማስተማር እስከ ቅዳሜ ገፍተው በስድስት ቀን ለምሳሌ ሰኞ ሮብና አርብ ከአንድ እስከ አራት የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከአምስት እስከ ስምንት የማስተማር ለምን በፈረቃም ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው። ከከተማ አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙልካ ይገልጻሉ። ቀሪዎቹ ትምህርት ቤቶችን በተለያዩ አቅም ደረጃ ይገኛሉ ነው የሚሉት። እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉቀን በነበረው መቀጠል እችላለሁ ያለው የግል ትምህርት ቤቶች ወደ ሀያ ሶስት የሚሆነው መቶ ሀምሳ ትምህርት ቤቶች ናቸው። ድሬዳዋ ላይ ያሉም በቢሮ ደረጃ እውቅና ያላቸው እኛ እንትን የምንላቸው ከዚህ ውስጥ አስራ አምስት ፐርሰንቱ በነበረው ድሮም ትንሽ ሀያ አስራ ስምንት እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ። ወደ ስልሳ ሁለት ፐርሰንቱ ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል ወደ አምስት ፐርሰንቱ በአንድ ፈረቃ ብቻ። ይሄ ገጠር ላይ ነው የሚሰራው ትምህርት ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል አስራ ስድስት ፐርሰንት ወይም ሀያ አምስት ትምህርት ቤቶች በሳምንት ሶስት ቀን በማድረግ ማስተማር የሚችሉ ናቸው። ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19ን ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ፣ ለዚህም ቢሯቸው ከተለያዩ ባለድርሻ አካላት ጋር በመተባበር የአፍና አፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጭዳን በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩ ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን ይናገራሉ። ይሁንና ለክፍተቶቹ መፍትሄ ሳይፈለግ ትምህርት አይጀመርም ብለዋል። የተወሰኑ ትምህርት ቤቶች ከጅቡቲ ተመላሽ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደሩ ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለብ በማለቱ የናሽናል ሲሚንቶ አክሲዮን ማህበር የእድሳቱን ሙሉ ወጪ ለመሸፈን ተስማምቶ የእድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልክ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ትምህርት ለመጀመር የታሰበ ሲሆን ከዚህ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19ን ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆን አለመሆናቸውን የማረጋገጥ ስራ እንደሚሰራ በመግለጫው ተመልክቷል። ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ። ከዚህ ባሻገር የኮቪድ-19 ወረርሽኝ በህብረተሰቡ ላይ ከፍተኛ ኢኮኖሚ ጫና የፈጠረ በመሆኑ ህብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫ ወቅት ተገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሳበኝ ሀሳባዊ መደብር ኢትዮጵያዊ የእደ ጥበብ የፋሽንና የስነ ጥበብ ውጤቶችን ወደ ዓለም አቀፍ ገበያ እያቀረበ ያለ መደብር ነው። ይህ መደብር ከሰባ በላይ ለሆኑ የእደ ጥበብ ባለሙያዎች አለም አቀፍ የገበያ እድልን በመፍጠር ረገድ የራሱን ሚና እየተጫወተ ነው። ኮሮና ቫይረስ ስርጭትን ተከትሎ የገበያ መቀዛቀዝ ቢያጋጥምም ተቋሙ አሁን ላይ የፊት መሸፈኛ ጭንብሎችን ወደ ማምረት ተሸጋግሯል። የድርጅቱ ስራ አስኪያጅ አቶ አብርሃም መራሳን አነጋግሬያቸው ነበረ። ከእሳቸው ጋር የነበረኝ ቆይታ በተከታዩ ዘገባ እንዲህ ተሰናድቷል። ኢየሩሳሌምና ኤልሳቤጥ ሀደራ የተሰኙ ሁለት እህታማቶች የዛሬ ሰባት ዓመት ሳበኝ በተሰኘ የንግድ ምልክት የቆዳ ስራ የዕደ ጥበብ ውጤት ጀመሩ። ምርቶቻቸው እያደጉላቸው፣ ገበያቸውም እየሰፋ ሲመጣ ግን ሌሎች በዚህ ሙያ ውስጥ የተሰማሩ ባለሙያዎች ያለባቸውን የገበያ ጥረት በማስተዋል ከሁለት አመት በፊት ለራሳቸው ብቻ ሳይሆን በፋሽን፣ በጌጣጌጥ፣ በእደ ጥበብ ውጤቱ ላይ ያሉ ባለሙያዎች ወደሚሳተፉበት ሳበኝ ሀሳባዊ መደብር አሸጋገሩት። ሳበኝ ሀሳባዊ መደብር ማንኛውም አይነት የእደ ጥበብ ውጤቶች ከወጣት ዲዛይነሮችና ባለሙያዎች እየተቀበለ ለዓለም አቀፍ ገበያ የሚያቀርብ መደብር ነው። ከዚህ በዘለለም የጥበብ ስራዎች የሚታዩበት ሰዎች ሰዎች የሚገናኙበት ሻይ ቡና የሚሉበትንም ቦታ አመቻችቷል። አቶ አብርሃም መረሳ የሳበኝ ሀሳባዊ መደብር የስትራቴጂ ስራ አስኪያጅ ናቸው። ያው ከስሙ መለመርዳት ሚገን ምስለው መጀመሪያ ላይ ሀሳባዊ መደብር እንለዋለን። ሀሳባዊ መደብር የተባለበት ወይ ኮንሰርቲፍ የተባለበት ምክንያት ሶስት አይነት የተለያዩ አይነት አክቲቪቲዎች ስለሚከናወኑ ብር አንደኛው ዋናው ስቶሩ አለ ሱቁ ሱቁ በውስጡ ከየተለያዩ የኢትዮጵያ ድጅ ስራዎችን ሌዘር ጀምሮ አርት ጁለሪ፣ ማንኛውም አይነት በኢትዮጵያውያን የሚሰራ የደግ ውጤቶችን ሰብስቦ የያዘ ነው ማለት ነው። አንደኛው አክቲቪቲ እሱ ነው። እንደዚ አይነት እቃዎችን ኮሌክት እያደረግን ከተለያዩ ፕሮዲሰሮች እና አርቲዣ ሆኖች ዲዛይነሮች ኢትዮጵያ ለገበያ እንዲያቀርቡ ከኛ ፕሮዳክት ጋር አብሮ ማለት ነው። ሁለተኛው ና ሜይን አክቲቪቲ የሆነ ደግሞ የሊቨርስ ነው። ማንኛውም አይነት ከስተመር አገኝታይ ማየት የሚችለው ስፔስ አለ። ሶስተኛው አክቲቪቲ ደግሞ ካፌ ነው። ቀለል ያሉ ምግቦች ሰርፍ የሚደረጉበት ያለ ስፔስ ይገኛል ማለት ነው። ሶስተኛው ደግሞ ሶስቱም በአንድ ላይ የያዘ ስለሆነ የተለያዩ ሀሳቦችን የተለያዩ አክቲቪቲዎች ስለያዘ ነው ኮንሰፕት ስፔስ ወይ ሀሳባዊ መደበር ያለበት ምክንያት ማለት ነው። ሳበኝ ሀሳባዊ መደብር በጌጣጌጥ በልብስ ዲዛይን ና በቆዳ ስራ ላይ የተሰማሩ የእደ ጥበብ ባለሙያዎች የራሳቸው የንግድ ምልክትና አርማ እንዲኖራቸውም ያግዛል። የእደ ጥበብ ባለሙያዎች የተለያየ ስራዎቻቸው ለተለያዩ ሱቆች ያቀርበዋል። ግን ከኛ ጋር ሲሰሩ ለየት ያደርገዋል ብለን የምናምነው አንደኛ ነገር ጋር ምን የሚኖረን ግንኙነት ግልጽ ነው። ምን እንደሚንፈልግ እኛ እናስረዳቸዋለን። እኛ የምንጠብቀው ነገር ኳሊቲ ወይ ጥራት ላይ ነው። የሚሰሩት ስራ የእጅ ስራ ስለሆነ መጥተው ኔግሌክት መደረግ የለበት ብራንድ ላይ ማለት ነው። ከዛ በተጨማሪ ግን ፕሮዳክቱ እኛ ከገባ በኋላ የሚሸጠው በእነሱ በራሳቸው ብራንድ ስም ነው። አክ እኛ ቤት እንዲገቡ ከውጪ እንዳለ በሰሪዎቻቸው ብራንድ ታግ መደረግ አለባቸው። ጆሮ ቤትም ቢሆን ሊፕስም ቢሆን ማንኛውም አይነት ፕሮዳክት ምርቶቻቸው በስነ ስርአት በራሳቸው ስምና በራሳቸው የግጅት አርማ ያትሙበትና በፕሮፌሽናል የሆነ ፕረዘንቴሽን እንዲያደርጉለት መክራ ስለዋል። ከዛ በተጨማሪ አብዛኞቹ ጋር እኛ ጋር የሚመጡት ወደ ገቢያው ገና በመጀመር ላይ ያሉ ደግሞ ወይ ደግሞ ትንሽ ገብተው ብዙ ያልሄዱ ናቸው። አብዛኞቹ ስለ ገቢያውና ምን አይነት አቀራረብ ይዘው መቅረብ እንዳለባቸው፣ ገቢያው ምን ይፈልጋል፣ ገቢያው እንዴት ነው እቃዎችን የሚያየው የሚለው ልብ የላቸው። እኛ እሱ ክፍተትን ሙሉ መሆን አላቸዋለሁ ማለት ነው። እና አማክራቸዋለሁ አሁን ምሳሌ ብራንዲንግ ላይ ከሆነ የፕሮዳክታቸውን ታግ የሚያደርጉበት ወይ እንዴት የእኛን አርማ የኛ ምርት ላይ ማስቀመጥ እንችላለን የሚለው ነገር ካለ የተለያዩ አማራጮችን እኛ እነግራቸዋለን። ለሚገጥማቸው ማንኛውም አይነት ችግርና ኮምፕሊኬሽን ሳበኝ ባለው ኔትወርክ እና ባለው እውቀት መሰረት ከእነሱ ጋር አብሮ ያግዛቸዋል ማለት ነው። አንደኛው ይሄ ወደ ገበያ በሚመጡበት ጊዜ እኛ ገብቻ ሳይሆን ሌላ ቦታ ቢሄዱ መወር ተቀባይነታቸው ከፍ ሊያደርግላቸው የሚችል አይነት ስለዚህ ከዛ በኋላ እኛ ከገባ በኋላ ደግሞ ፕሮሞት እናደርግላቸዋለን ማለት ነው። እስኪ በብራንዳቸው ሶ ሳበኝ አይ ቲንክ ከሌላው ለየት ያደርጓል ብዬ ማሰሩ አርቲዣን እቃዎች ተቀብሎ ከሚሸጡ ድርጅቶች ቀባዩን ብራንድ አይደለም የሚጭንባቸው፣ የራሳቸውን ብራንድ እንዲያስተዋውቁ እና እነሱ እንዲያድጉ ነው እኛ መንገፋፋቸው ማለት ነው። ከሰባ በላይ የእደ ጥበብ ባለሙያዎች ስራቸውን የሚያቀርቡበት ይህ ሀሳባዊ መደብር ከኮቪድ አስራ ዘጠኝ በኋላም በተፈጠረ የገበያ መቀዛቀዝ ውስጥ የሰራተኞቹን ቁጥር ጨምሮ የአገልግሎት መስመሩን በመቀየር እየተንቀሳቀሰ መሆኑንም አቶ አብርሃም ያስረዳሉ። ኮሮና ከመጣ በኋላ ኦልሞስት ሁሉም ወደ መቆም ነገር ተጠግተዋል። እኛ ጋብቻ ሳይሆን ሁሉም ኦልሞስት አነስተኛና መካከለኛ አምራቾች የሚባሉት በጣም ስራቸው የተጎዳ ነው። ኤክስፖርት ያደረጉ የነበሩ ካምፓኒዎች ካምፓኒዎች ኦርደሮቻችን እኛንም ጨምሮ ከራዝሟል፣ ወይ ደግሞ ተቋርጧል ከነ ጭራሹ ማለት ነው። በእነዚህ አይነት ጊዜ ላይ እኛ ያው ያደረግነው ሜጀር አለ አዲስ ፕሮጀክት ከዶክተር ሲናክሽን ከሚባል የዶክተሮች አማካሪዎች ድርጅት ጋር በመሆን ፕሮጀክት ደቡ የሚባል ቀርተን እየተንቀሳቀስን እንገኛለን። ይህ ፕሮጀክት ደቡ የሚያደርገው አሁን ከረንትሊ ያው በመንግስት ደረጃም በደንብ እየተከታተሉ ያለው የማስክ ማምረት አንደኛው ማለት ነው። ቤዚክሊ ወርክሾፓችንን የነበረንን እስኪል ወደ ኮሮናን ለመከላከል ወደሚያስችሉ የተለያዩ አይነት እቃዎችን ወደ ማምረት ተቀይረናል እና ሰራተኞቻችንን ከመበተን መጥረፍ እንደምንችል ሁላችንም በየራሳችን አስቦ የሚል ሪኮመንዴሽን አለን። ያው ሳቢኝ ይህን እያደረገ ይገኛል። አሁን ቀናት ቶታል አሁን እኛ ሀምሳ ሰራተኛ ያለ ሳቢኝ አክቹዋሊ በፕሮጀክት ዲያቦስር ደግሞ ወደ ሁለት መቶ ሰላሳ ሰዎችን አክሰር እየሰራ ነው። ሌሎች ኮሮና ከመጣ በኋላ ኦልሞስት ሊበትኑ የነበሩ ሰዎችን ከፕሮጀክት ደቡብ ስር አቅፈ ናቸው። እኛ የፕሮጀክት ማስክ እያስመረት ናቸው። አቶ ደግሞ ዲማንድም እየፈለግን የአምባላንስ እያደረግን ነበረ። እስካሁን ደስ ሚል ነበረ። ወደፊትም እንደዛ እያለን ይቀጥላለን ማለት ነው። አቶ አብርሃም ሳበኝ ሀሳባዊ መደብር ለማንኛውም የእደ ጥበብ ባለሙያ በሩን ክፍት ያደረገ መደብር መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ከእኛ ጋር ለነበራችሁ ቆይታ እያመሰገንን የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቀን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አማሪክ ላይ በትዊተር እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱም። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ትዝታ በላቸው፣ በፕሮግራም አርትዖት ኤልያስ አስማረ፣ በቅንብር እኔ ኤደን ገረመው፣ ፕሮግራም ፕሮግራሙ በመምራት ስመኞሽ የቆየ ደግሞ በዜናዎቹ አብረናችሁ አምሽተናል። በነጋው ምሽት በመዝናኛ መርሃ ግብራችን እስከምንገናኝ ድረስ ደናደሩ።